voice of a man በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዲሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ሕጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት በህዋ ጉዳት ደርሶባቸው ሲሰጉ ከተበተኑ ስደተኞች መካከል ከዘጠኝ ሺ በላይ የሚሆኑ ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውን ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው የገለጹ ሲሆን ከጉዳዩ ጋር በተያያዘ ከህወሓት ወገን እስካሁን የተባለ ነገር የለም። ኬኔዲ አባተ ዝርዝሩን ያሰማናል። በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና ና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ሕጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተኛ ስደተኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19 ሺ በላይ ስደተኞች መካከል ከዘጠኝ ሺ በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውንና ከአምስት ሺህ በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል። ከዳር አካባቢ ሁለቱን የስደተኛ መቀለያ ጣቢያዎች ማለትም ሽመልባንና ሕጻጽን ውሀት ጥቃት ፈጽሞባቸዋል። መቀለያ ተያይዞ ስደተኞቹ ወደ የአካባቢውም ወደ ተለያየ ቦታም ተበተን ከዛ የህግ ማስከበሩ ስራ ተከትሎ ያደረግነው ምንድን ነው? አንደኛ አቅያሩሽና ማያኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ አስራ ዘጠኝ ሺ ሁለት መቶ አካባቢ ነበሩ። ከመስ ውስጥ ዘጠኝ ሺ አካባቢውን ሽሬ ላይ እያሰባሰብን ማይኒ እና አዲሃሮች ላይ ማስፈር ቻለን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከአምስት ሺ ሁለት መቶ በላይ ተመዘገቡ። የኛ ግምት አሁንም ከፍተኛ ቁጥር ያላቸው ከህጻጽና ሽመልባ የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው። የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌዴራል መንግስት መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካል አንስተዋል። ይሁንና ከሽሬ አካባቢ የተገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸው ነው የተናገሩት። የፌዴራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሀት ኃይሎች መቆጣጠር ሲጀምሩ እዚያ ባሉ ሽሬ አካባቢ ተበትነው በነበሩ አዲግራትም በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይህን ሪፖርት ከእኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደሆነ ትንሽ መጥቃት ተጓልጠዋል የሚል መረጃ አለ። ነገር ግን ፌደራል መንግስቱ በሽሬና አካባቢው አሁን ፕሬዘንስ ስለሌለው እንደ አንድ የፌደራል ተቋም እኛም ሙሉ በሙሉ መስራት አንችልም። ምክንያቱም የፌደራል ተቋማት የተካሄደ ከሚገኘው ግጭት ጋር በተያያዘ ከተከዜ ተሻግረው ማይ ጸብሬ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩ በአካል ንጉሴ ገልጸዋል። ተከትሎ አሁን በቅርቡ እንግዲህ ማይ ጸብሪ አካባቢ ከተከዜ የተሻገረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተወ አይደለም። ዛሬም ሮይተር ያወጣውን ዘገባ አይተህ ከሆነ ስደተኞች ላይ ችግር እንደተፈጠረ፣ እንደሱ አይነት መረጃዎች መውጣት ጀምረዋል እና ዲቴይል አሁን የምንደርሷል ካልከኝ እሱን እንግዲህ ፈርዘር ማጣራት ይኖርብናል። በማይ ዓይኒና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ በአካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል። እኛ ዞሮ ዞሮ ስደተኞቿን ባለው ሁኔታ ከሕወሓት በሚደርሰው ጥቃት ደህንነት እየተሰማን አይደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ በረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ ባካል ጠይቀዋል። አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣት የሚፈለገውን ፈንድ የማቅረብ የሚፈለገውን አገልግሎት የማቅረብ ላይ በጣም ትልቅ ክፍተቶች አለች ላይ አበክረው እንዲሰሩ እና ቀርበው አገልግሎት እንዲሰጡ እንጠይቃለን። የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከትናንት በስቲያ ሐምሌ ስድስት ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሓት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።